ገዢው ኢህአደግና አስራ ስድስት ተቃዋሚ ፓርቲዎች ወደ ዋናው ድርድር ለመግባት ወስነዋል። ጸረ ሽብር ህጉን ጨምሮ በተቃዋሚዎች በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአደግ የፖለቲካና የህሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ነጥብ ግን እንደማይቀበሉ አስታውቋል። እስክንድር ፍሬው ተጨማሪ አለው። የቅድመ ድርድሩ ውይይት ተጠናቋል። ድርድሩ ራሱን በቅርቡ እንደሚጀመር ተገልጿል። ገዢው ኢህአዴግና አስራ ስድስቱ ተቃዋሚ ፓርቲዎች ተጨምቀው ከቀረቡት አስራ ሶስት አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ በማድረጋቸው ከጸደቁት ርዕሶች መካከልም በተቃዋሚ ፓርቲዎችና በአንዳንድ የሰብአዊ መብት ተቋማት ትችት የሚቀርብባቸው አዋጆችና የምርጫ ህጉ ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባል እና ረዳት የድርድር መሪ አቶ ዋሲሁን ተስፋዬ ናቸው። ስምምነት የተደረሰባቸውን እነዚህን ነጥቦች ለተሰብሳቢዎቹ ያብራሩት። ሰሞኑን ስንወያይባቸው በነበሩት ነጥቦች ላይ እና ዛሬም በተወያየንባቸው ነጥቦች ላይ በአጠቃላይ በቤቱ ለድርድር አጀንዳ ሆነው ይቅረቡ ብሎ ቤቱ በአጠቃላይ የተስማማባቸውን አጀንዳዎች ነው አሁን የምገልጸው ከዛ በኋላ ቅደም ተከተሎቹ እንዴት ይሁኑ የሚለውን በቀጣይ የምናያቸው ይሆናል። ስለዚህ በአጀንዳ አንድ ላይ የምርጫ ህግና ተያያዥ ጉዳዮችን በተመለከተ፣ ሀ የምርጫ ህጉ አዋጅ ቁጥር 53299፣ ለ የፖለቲካ ፓርቲዎች የስነ ምግባር አዋጅ ቁጥር 662 2002፣ ሀመር የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573 2000። እነዚህ በአጀንዳ አንድ ላይ ለመደራደር ቤቱ የተስማማባቸው አዋጆች ናቸው። በሁለት ላይ የተለያዩ አዋጆችን በተመለከተ ሀ ጸረ ሽብር አዋጁን፣ ለ የብዙሀን መገናኛ አዋጅ፣ ሐመርሃ የታክስ ስርዓት ህግ፣ መ የፍትህ አካላት አደረጃጀት አዋጅና አፈጻጸም፣ ሰ የሊዝ አዋጁና የልማት ተፈናቃዮችን በተመለከተ የሚሉት በአጀንዳ ቁጥር ሁለት ላይ ቤቱ የተስማማባቸው ለድርድር የቀረቡ አጀንዳዎች ናቸው ማለት ነው። የበጎ አድራጎትና ማህበራት አዋጅም በድርድር ርዕስነት ከተመረጡት መካከል ይጠቀሳል። የተለያዩ አዋጆችን በንዑስ ርዕስነት ከያዙት ከሁለቱ ቀዳሚ ርዕሶች በተጨማሪ ሌሎች ርዕሶችም በድርድር አጀንዳነት ተመርጠዋል። አቶ ዋሲሁን እነዚህንም ጠቃቅሰዋል። ሶስተኛው ብሔራዊ መግባባትን በተመለከተ፣ አራት የዲሞክራሲና ሰብአዊ መብቶች ተቋማት አደረጃጀትና አፈጻጸብን በተመለከተ፣ አምስት ዜጎች በየትኛው የሀገሪቱ ክልሎች የመዘዋወር የመኖር ንብረት የማፍራት የፖለቲካና የሲቪል ህገ መንግስታዊ መብቶችን በትክክል በክልል መንግስታት አደረጃጀት የሚተገበሩበትን የህግ ማዕቀፍ በተመለከተ የሚሉት አምስት አጀንዳዎች በቁጥር አንድ እና በቁጥር ሁለት ላይ ያሉ ስምንት ንዑስ አንቀጽ አንቀጾችን የያዙ አምስት የመደራደሪያ አጀንዳዎችን ቤቱ ባጠቃላይ ለድርድር የተስማማባቸው አጀንዳዎች ሆነው ጸድቀዋል ማለት ነው። ሁለት አጀንዳዎች በአጀንዳ ቁጥር 10 እና በአጀንዳ ቁጥር 11 ላይ ያሉትን አጀንዳዎች ደግሞ ውይይት የሚካሄድባቸው አጀንዳ ሆነው በአጠቃላይ በቤቱ የጸደቁ መሆኑን ለመግለጽ ነው። በቁጥር ሲታይ ከ13ቱ አጀንዳዎች መካከል በድርድር ርዕስነት ስምምነት የተደረሰባቸው አምስቱ ናቸው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ እና የፓርቲው ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ግን ይህ የስምምነቱን አጠቃላይ ሁኔታ እንደማይገልጽ አመልክተዋል። የአጀንዳ መስፈርት እያሟሉ ሳይያዙ የቀሩት አጀንዳዎች ጥቂት ብቻ መሆናቸውን በማብራራት ሚዲያም ቢሆን አምስት አጀንዳ ሁለት የሚያቀርብ ያለው ግን የተያዙ አጀንዳ ነው የሚበዛው ካልተያዙ አጀንዳ ማለት ነው። እያንዳንዱ አዋጅ እንደ አጀንዳ ትልልቅ አጀንዳዎች ናቸው። የቀሩት አጀንዳዎች አንዳንዱ መጀመሪያ የአጀንዳ መስፈርት ከማሟላት አንጻር ጋር ተያይዞ ነው። ግን 10 እና 11 ላይ ተያሉት ኳሊፋይ እንዲደረጉ 13ም የአንቀጽ 39 ላይ አፈጻጸም እንዋያለን አምስት ያሉት ፓርቲዎች ያቀረቧቸው ውይይት ብቻ ሳይሆን ክርክር የሚፈልጉም ካሉ ከሚፈልጉ ፓርቲዎች ጋር ብቻ ሆኖ የሚደረግባቸው መሆናቸው ነው እና የቀሩት ቀርቦ ያልተያዙ አጀንዳ ሶስት በአራት አጀንዳዎች መሆናቸው ኳሊፋይድ ሆኖ መቅረብ ያለበት የሚል ሀሳብ ስላለ ነው። ስምምነት ካልተደረሰባቸው የአጀንዳ ርዕሶች መካከል ዋነኛው የፖለቲካና የሕሊና እስረኞችን በሚመለከት ከተቃዋሚዎች የቀረበው ነው። ቀደም ሲል በተደረገው ውይይት የፖለቲካና የሕሊና እስረኞች የሉም ያሉት የኢህአዴግ ተደራዳሪዎች በቀዳሚው መድረክም ይህንኑ አቋማቸው ነው ሰላም አንጸባርቀዋል። ተቃዋሚዎች በበኩላቸው በልዩ ልዩ አዋጆች ምክንያት የታሰሩ ፖለቲከኞች፣ ጋዜጠኞችና ሌሎች ዜጎች ጉዳይ በአጀንዳነት መያዝ እንዳለበት በመግለጽ ተከራክረዋል። ይህ የታሳሪዎች ጉዳይ በጸረ ሽብር ህጉ ላይ በሚደረገው ውይይት ስር እንዲነሳ የጠየቁም ነበሩ። የአጀንዳውን ርዕስ በማሻሻል ጭምር የመላው ኢትዮጵያ አንድነት ድርጅት መያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከነዚህ አንዱ ናቸው። የፖለቲካና የህሊና እስረኞች የሚለውን ሀሳብ እንደመያድ ተነጋግረን ተወያይተን የራሳችንን አቋም ይዘናል። በዚህ አቋም የምንይዘው ምንድነው? በሶስቱም አዋጆች ችግር የደረሰባቸው ዜጎችና አባላት እንዲሁም አመራሮችን ጨምሮ እነዚህ ሶስት አዋጆች ጋዜጠኛውንም ያካትታል። የፖለቲካ ምህዳር መጥበብ አንደኛው ነው። ሁለተኛው የጸረ ሽብር አዋጁ። አጀንዳው ለድርድር የቀረበ ቢሆንም ሁለተኛው አዋጅ ነው። ሶስተኛው ደግሞ አሁን ያለንበት የአስቸኳይ ጊዜ አዋጅ ነው። በእነዚህ ሶስት አዋጆች በርካታ የሆኑ ኢትዮጵያውያን ዜጎች ፖለቲከኞችም፣ ደጋፊዎችም፣ አመራሮችም አባላትም ያካተተ ችግር የፈጠረ አዋጅ ስለሆነ ይሄ የእስረኞች ጉዳይ በጸረ ሽብር አዋጁ ስር አጀንዳ ሆኖ እንዲቀርብ፣ ይሄም በጸረ ሽብር አዋጁ ስር አጀንዳ ሆኖ ሲቀርብ በጸረ ሽብር አዋጁ ምክንያት የታሰሩ የፖለቲካ መሪዎችና አባላት፣ ደጋፊዎች እንዲሁም ጋዜጠኞችና ዜጎች በአጠቃላይ የእስረኞች ጉዳይ ተብሎ በዚህ በጸረ ሽብር ሕግ ስር እንዲካተት የመያድ ማሻሻያ አጀንዳ አቋምም ነው። በአገሪቱ የፖለቲካና የሕሊና እስረኞች እንደሌሉ የገለጸው ኢህአደግ ግን በተሻሻለው መንገድም ቢሆን ርዕሱን በአጀንዳነት እንደማይቀበል ግልጽ አድርጓል። ይህንን ያስረዱት ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ከሕግ ውጭ የታሰሩ ካሉ ግን በአዋጆቹ ላይ በሚደረገው ውይይት ወቅት ልናየው እንችላለን ብለዋል። በእኛ በኩል የፖለቲካና የሕሊና እስረኛ አለ ብለን አናምንም። ይሄ ተሰምሮ መያዝ አለበት። ከሕግ ውጭ የታሰሩ ዜጎች የፖለቲካ ፓርቲ አባላት ይሁኑ የፖለቲካ ፓርቲ አባላት እያለሉ ፖለቲካ ፓርቲዎችም ያቅርቧቸው ማያቅርቧቸው ዜጎች ስለሆኑ መብታቸው መከበር ስላለበት የነዛ አዋጆች በምናይበት ጊዜ የነዛ አዋጆች ኤክስቴንሽን ከሆነ ልናይ እንችላለን። አዋጁ ሚስ ኢንተርፕሬት ተደርጎ ከሆነ ሁለተኛ፣ እናንተ በነዛ አንቀጾች ለፖለቲካ ምህዳሩ ችግር ያመጣል ብላችሁ እስካመናችሁ ድረስ ልንሰማ ዝግጁ ነን ብለናል። ከእነሱ አፈጻጸሞች ጋር ሊታይ ይችላል። ስለዚህ ለዛሬ ጠዋት ሁላችሁም አባሎቻችን ታስረዋል አላችሁ እንጂ ፖለቲካ እስረኞች አሉ አይደለም ያላችሁት፣ በዚህ ነው ተረዳነው የህሊና እስረኞች አሉ የሚል ካለም አሁንም የምንቀበለው አይደለም። የፖለቲካና የህሊና እስረኛ የለንም። ህግና ስርዓት ማስከበር ሂደት ውስጥ ከህግ ውጭ የታሰረ ሰው አለ ብላቸው የምታምኑ ከሆነ ማቅረብ ያለበት አካል በሙሉ አይቶት ይጣራል። በህግ ስር የታሰረ ከሆነና ህግ የተላለፈ ከሆነ መጀመሪያ ህጎቹ ላይ ነው የምንዋዩ፣ አፈጻጸሞቹ ቀጥሎ የሚታዩ ነው በሚል ነው የተቀበልነው ስምምነት የተደረሰባቸው አጀንዳዎች ቅደም ተከተል እንደሚወጣላቸውና በቅርቡ ለድርድር እንደሚቀርቡ ዋና የድርድር መሪና የመያድ ምክትል ፕሬዝዳንት አቶ አሰፋ ሀብተወልድ አስታውቀዋል። እናም የቅዳሜው ውይይት የቅድመ ድርድሩ የመጨረሻ ውይይት ሆኗል። ከዚህ በኋላ የሚጠበቀውም የዋናው ድርድር መጀመር ነው። መድረክና ሰማያዊ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ حدش عينت بارنوس اب اثيوبيا اب شدشت كلتات اتيو وكمزلو منستري حرشان هابتي تفترون اثيوبيا فلتو زي كدمي لومي اب افريكا ترعيو زي فلت بالع بارنوس نعفون مشالان فاليو كمزت كعون تغيش اللوم بيتم زينا اب ايرترا منستري حرشان زحالفة سومون اب زوز او مجلسي نتي فول ارمي ورم مالت ساقامي بارنوس كاوعي لزوز اوعو ንምክልኻሉ ሓረስቶት ኣብ ግራውቶምን ከባቢኦምን ዕቱብ ምክትታል ክገብሩ ጸዊዕሎም እቲ ካብ ሃገራት ኣሜሪካ ተበጊሱ ብምዕራብ ኣፍሪቃ ኣቢሉ ናብ ሰሜንን ምብራቕን ኣፍሪቃ ዘስፋሕፍሕ ዘሎ ሓድሽ ዓይነት ባርኖስ ኣብዚ ዓመት እዚ ንልዕሊ ዕስራ ሃገራት ኣፍሪቃ ኣጥቂዑ ከም ዘሎ ዝጠቐሰ መግለጺ ሚንስትሪ ሕርሻ ኤርትራ ኣብዚ ቐረባ እዋን ናብ ጎረባብቲ ሃገራት ብፍላይ ድማ ናብ ኢትዮጵያ ኣትዩ ስለ ዘሎ ናብ ኤርትራ ናይ ምእታው ተኽእሎታት ዓብዪ ምህላው ዓብዪ እዩ ይብል ካብ ኢትዮጵያ ንቪኦኤ ዝተዛረበ ወሃቢ ቓል ሚኒስትሪ ሕርሻ ኣቶ ኣለማየሁ ብርሃኑ ኣብ ምክልኻል እቲ ባልዕ ህዝቢ ኢደይ ኢትካ ኢሉ ክረባረብ ተማሕጺኑ